ቡሩንዲ ወደ እርስ በርስ ብጥብጥ ወደ ማዝቀጥ ጠርዝ ደርሳለች ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣናት እያስጠነቀቁ ናቸው። ይህንን ያፈጠጠ አደጋ ለመቀልበስ ዓለም አቀፉ ማህበረሰብ እንዲረባረብም ባለስልጣናቱ ጠይቀዋል። ባለስልጣናቱ ፍራቻቸውን የገለጹትና የዓለም አቀፍ ምላሽ ጥያቄያቸውን ያቀረቡት ዛሬ ጄኔቫ ላይ ሙሉ ቀን በተካሄደው የሰብአዊ መብቶች ምክር ቤት የቡሩንዲ ጉዳይ ልዩ ስብሰባ ወቅት ነው። ሊሳሽ ላይን ከጄኔቫ ለቪኦኤ ያስተላለፈችው ዘገባ አለ። ትዝታ በላቸው ታቀርበዋለች። ብሩንዲ ውስጥ የጭካኔ አድራጎቶች እየተበራከቱ ነው ብለዋል። የተባበሩት መንግስታት ድርጅት የሰብዓዊ መብቶች ጉዳይ ከፍተኛ ኮሚሽነር ዛይድ ራይድ አልሁሴን የዛሬውን የምክር ቤቱን ልዩ ስብሰባ ሲከፍቱ ማዋከብ፣ የጥላቻና ጸብ አጫሪ ንግግሮች ቡሩንዲን ወደዚያ ፈተና እጅግ የበዛበት የጨለማና የአስፈሪ ሁከት ዘመን መልሰው እየዘፈቋት ነው ብለዋል ኮሚሽነር ዛይድ። ቡሩንዲ ቡሩንዲ ልትፈነዳ ነው፣ በእርስ በርስ ጦርነት የመጨረሻ ቋፍ ላይ ትገኛለች። ጉዳዮችን በቁጥጥር እና በቁጥቁጥና አንዳንድ እያሉ ለመፍታት የመፈለግ ዙሪያ ጥምጥም የመዞር የመሽከርከር ጊዜ ዛሬ አብቅቷል። ብሩንዲ ውስጥ እየታየ ያለው ሁኔታ ቆፍጣናና እጅግ አፋጣኝ ምላሽ ከዓለም አቀፉ ማኅበረሰብ እየጠየቀ ነው። ካለፈው ሚያዝያ አጋማሽ ወዲህ ቢያንስ አራት መቶ ሰው መገደሉን ከፍተኛ ኮሚሽነሩ ተናግረዋል። ያ ጊዜ ፕሬዝደንት ፒየር ንክሩንዙዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ያሳወቁበት ጊዜ ነበር። ይህንን የፕሬዝደንትን ውሳኔ ብዙዎች ህገ መንግስቱንና የአሩሻን ስምምነት የሚጥስ ነው ሲሉ ይተቻሉ። ባለፈው ህዳር ወር ብቻ በአስሮች የሚቆጠሩ ሰዎች ያለፍርድ ፍርድ ሳይገደሉ እንዳይቀሩ የተናገሩት ሚስተር ዛይድ 3500 ሰዎች በክፉና በጭካኔ መንገድ መታሰራቸውን መያዛቸውን፣ ወደ ሩብ ሚሊዮን የሚሆኑ ቡሩንዲያውያን ደግሞ ወደ ጎረቤት አገሮች መሰደዳቸውን አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ አማካሪ አደም ዴንግ የእርስ በርስ ፍጅትን ለመከላከል ግልጽ የማስጠንቀቂያ ምልክቶች ነበሩ ብለዋል። ባለፈው ጥቅምት 20 2008 ዓ ም ባደረጉት የብዙዎችን ትኩረት የሳበ ንግግር የሕግ መወሰኛ ምክር ቤቱ ፕሬዚዳንት ሬቨረን ንዲኩሪዮ የእርስ በርስ ግጭት ቀስቃሽ ነው ሊባል የሚችል ጠባጫሪና የማስፈራሪያ ቃላትን ተጠቅመዋል። አነጋገራቸው ከሩዋንዳ የእርስ በርስ ፍጅት በፊትና ፍጅቱም ሚካሄድ በነበረ ጊዜ ጥቅም ላይ ከዋሉት ጋር ተመሳሳይ ነው። በሩዋንዳ የእርስ በርስ ፍጅት ወቅት አክራሪ ሁቶዎች 800 ሺ የሚሆኑ አብዛኞቹ ቱትስ የሆኑ ዜጎችን መፍጀታቸው አይዘነጋም። ማስጠንቀቂያዎችና ወገዛዎች ከያቅጣጫው ቢሰነዘሩም እንኳን የብሩንዲ መንግሥት በጉዳዩ ላይ መግባባት አልተቻለም። የብሩንዲ መንግስት ተወካይ ኤሊሳ ኢንክሩምቡሪ እንዲያውም በዲሞክራሲ የተመረጠን መንግስት በመፈታተን የአገሪቱን ተቃዋሚዎች ከሰዋል። የብሩንዲን ችግር ለመፍታት ብሩንዲያውያን መካከል ውይይት መደረግ እንዳለበትም አስምረውበታል።